መጽሐፈ ዜና መዋዕል ካልዕ ምዕራፍ ሁለት ሰሎሞንም ለእግዚአብሔር ስም ቤት ለመንግሥቱም ቤት ይሠራ ዘንድ አሰበ። ሰሎሞንም የሚሸከሙትን ሰባ ሺህ ከተራሮችም የሚጠርቡትን ሰማንያ ሺህ በእነርሱም ላይ የተሾሙትን ሦስት ሺህ ስድስት መቶ ሰዎች ቈጠረ። ሰሎሞንም እንዲህ ሲል ወደ ጢሮስ ንጉሥ ወደ ኪራም ላከ ከአባቴ ከዳዊት ጋር እንዳደረግህ የሚቀመጥበትንም ቤት ይሠራ ዘንድ የዝግባ እንጨት እንደ ሰደድህለት እንዲሁ ለእኔ አድርግ። እነሆ ለእስራኤል ለዘላለም እንደ ታዘዘው በእግዚአብሔር ፊት የጣፋጩን ሽቶ ዕጣን ለማጠን የገጹንም ኅብስት ለማኖር የሚቃጠለውንም መሥዋዕት በጠዋትና በማታ በሰንበታቱም በመባቻዎቹም በአምላካችን በእግዚአብሔር በዓላት ለማቅረብ ለአምላኬ ለእግዚአብሔር ስም ቤት እሠራና ቀድስ ዘንድ አሰብሁ። አምላካችንም ከአማልክት ሁሉ በላይ ታላቅ ነውና የምሰራው ቤት ታላቅ ነው። ነገር ግን ሰማይና ከሰማያት በላይ ያለ ሰማይ የይዘው ዘንድ አይችልምና ለእርሱ ቤት ይሠራ ዘንድ ማን ይችላል? በፊቱ ዕጣን ከማጠን በቀር ቤት እሠራለት ዘንድ እኔ ማን ነኝ? አሁንም አባቴ ዳዊት ካዘጋጃቸው በእኔ ዘንድ በይሁዳና በኢየሩሳሌም ካሉት ብልሃተኞች ጋር የሚሆን ወርቁንና ብሩን ናሱንና ብረቱን ሐምራዊውንም ቀዩንም ሰማያዊውንም ግምጃ የሚሠራ ቅርጽንም የሚያውቅ ብልሃተኛ ሰው ላክልኝ። ደግሞም ባሪያዎችህ ከሊባኖስ እንጨት መቁረጥ እንዲያውቁ እኔ አውቃለሁና ከሊባኖስ የዝግባና የጥድ የሰንደልም እንጨት ስደድልኝ። የምሠራውም ቤት እጅግ ታላቅ ድንቅ ይሆናልና ብዙ እንጨት ያዘጋጁልኝ ዘንድ እነሆ ባሪያዎቼ ከባሪያዎችህ ጋር ይሆናሉ። እነሆም እንጨቱን ለሚቈርጡ ለባሪያዎችህ ሀያ ሺህ የቂሮስ መስፈሪያ የተበጠረ ስንዴ፣ ሀያ ሺህም የቂሮስ መስፈሪያ ገብስ፣ ሀያ ሺህም የባዶስ መስፈሪያ የወይን ጠጅ፣ ሀያ ሺህም የባዶስ መስፈሪያ ዘይት እሰጥሃለሁ። የጢሮስ ንጉሥም ኪራም እግዚአብሔር ሕዝቡን ወድዶአልና በላያቸው አነገሠህ ብሎ ለሰለሞን መልእክት ላከ። ኪራምም ደግሞ አለ፦ ሰማይንና ምድርን የፈጠረ ለእግዚአብሔርም ቤት ለመንግሥቱም ቤት ይሠራ ዘንድ ጥበበኛና ብልሃተኛ አስተዋይም ልጅ ለንጉሥ ለዳዊት የሰጠ የእስራኤል አምላክ እግዚአብሔር ቡሩክ ይሁን። አሁንም ከብልሃተኞችህ ጋር ከጌታዬም ከአባትህ ከዳዊት ብልሃተኞች ጋር ይሆን ዘንድ ኪራም አቢ የሚባል ብልሃተኛ አስተዋይ ሰው ሰድጄልሃለሁ። እናቱ ከዳን ልጆች ናት፣ አባቱም የጢሮስ ሰው ነው። ወርቁንና ብሩንም ናሱንና ብረቱንም ድንጋዩንና እንጨቱን ሐምራዊውንም ሰማያዊውንም ቀዩንም ግምጃ ጥሩውንም በፍታ ይሠራ ዘንድ ቅርጽም ሌላም ነገር ሁሉ ያደርግ ዘንድ ያውቃል። አሁንም ጌታዬ የተናገረውን ስንዴውንና ገብሱን ዘይቱንና የወይን ጠጁን ወደ ባሪያዎቹ ይስደድ። እኛም ከሊባኖስ የምትሻውን ያህል እንጨት እንቈርጣለን፣ በታንኳም አድርገን በባሕር ላይ ወደ አንተ ወደ ኢዮጴ እንሰድዳለን። አንተም ወደ ኢየሩሳሌም ታስወስደዋለህ። ሰሎሞንም በእስራኤል ምድር የነበሩትን መጻተኞች ሁሉ አባቱ ዳዊት እንደ ቈጠራቸው ቈጠረ፣ መቶ አምሳ ሦስት ሺህ ስድስት መቶ ተገኙ። ከእርሱም የሚሸከሙትን ሰባ ሺህ በተራሮችም ላይ የሚጠርቡትን ሰማንያ ሺህ በሕዝቡም ሥራ ላይ የተሾሙትን ሦስት ሺህ ስድስት መቶ አደረገ።